በኦሮሞ ነጻነት ግንባር ኦነግ አመራሮች መካከል የተፈጠረው አለመግባባት በስራ አስፈጻሚው በኩል ሊቀረፍ አለመቻሉን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ የድርጅቱ አባላት የተለያዩ መዋቅሮችና አመራሮች ይህን ተረድተው ጠቅላላ ጉባኤ እንዲካሄድ የሚያደርጉበትን ማንኛውንም መንገዶች እንዲጠቀሙ አሳስቧል። አለመግባባቱ እስካሁን ስላልተፈታበት ምክንያት አንደኛው ቡድን ሌላውን በእንቢተኝነት ከሷል። ሙክታር ጀማል ዝርዝሩን ይዘዋል የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን ችግር ለመፍታት የተደረገው የመጀመሪያ ጥረት ባለመሳካቱ ምክንያት ጉዳዩን ከባለሙያዎች ጉባኤ ይልቅ በራሱ ሊያይ መገደዱን በትላንትና ዕለት በፌስቡክ ገጹ ላይ ገልጾ ነበር ግን በቦርዱ በኩል የተደረጉ ጥረቶች እንዳልተሳኩም አስታውቋል በፓርቲው መካከል አለመግባባት ሲከሰት እና ለቦርዱ ሲቀርብለት የባለሙያዎች ኮሚቴ አቋቁሞ ጉዳዩን መመርመር ለቦርዱ በአዋጅ የተሰጠ ሥልጣን መሆኑን ያስታወቀው የቦርዱ መግለጫ በዚህ መሠረት ውሳኔ አሳልፎ እንደነበረ ገልጿል። ነገር ግን በእነ አቶ አራርሳ ቢቂላ በኩል ባለሙያዎች ቢመደቡም በእነ አቶ ዳውድ ኢብሳ በኩል ባለሙያዎች ለመመደብ ፈቃደኛ ባለመሆናቸው እና በፓርቲው የውስጥ ደንብ መጠናቀቅ ያለበት ጉዳይ ነው በማለታቸው ባለሙያ ሳይቋቋም መቅረቱን ቦርዱ ገልጿል። ሆኖም ቦርዱ ጉዳዩን ባለሙያ አልተቋቋመም ብሎ እንዳልተወው ገልጾ ጉዳዩን በራሱ በመመርመር ለመፍታት ቢሞክርም እንዳልተሳካለት ጠቁሟል። በዚህም መሰረት ቦርዱ እጁ ላይ ባሉ የሕግ እና የአስተዳደር መሳሪያዎችን በመጠቀም ሊያግዝ የሚችልበትን ተጨማሪ አሰራር አለመኖሩን ተረድቷል ብሏል። በውሳኔው ማጠቃለያም የድርጅቱ አባላት የተለያዩ መዋቅሮች እና አመራሮች ይህንን ተረድተው ጠቅላላ ጉባኤ እንዲያካሄዱ የሚያደርጉበትን ማንኛውንም መንገድ እንዲጠቀሙ በጥብቅ ያሳስባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። በእነ አቶ አራርሶ ቢቂላ ወገን የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ቀጄላ መርዳሳ በቦርዱ ውሳኔ ላይ አስተያየት ሰጥተዋል ድርጅቱ ውስጥ ችግሮች ሲፈጠሩ እንደዚህ አይነት አወዛጋቢ እና ትላልቅ ጉዳዮችን የሚፈታው ጠቅላላ ጉባኤ ስለሆነ የጠቅላላ ጉባኤ መጠራቱ አግባብ ነው ብለን ነው እኛ የምናምንበት ከመጀመሪያውም ተቀብለናል መጀመሪያውም ውሳኔውን ሲያስተላልፉ ቦርዱ ይህንን ሀሳብ ተቀብለን በእኛ በኩል ስብሰባው ላይም ተገኝተናል የስራ አስፈጻሚ ኮሚቴን በጠራበት ጊዜ ማለት ነው ቦርዱ ለዚህ ለጠቅላላ ጉባኤ ዝግጅት ተብሎ ሰላሳ ተገን የተጠራው ስብሰባ ላይ ተገኝተን ነበር። ግን አሁንም ሌላው አማራ ሌላ አማራጭ ፈልገን አናገኝም። ይሄንኑ ነው ተቀብለን ወደፊት የምንሄደው ማለት ነው። በተለይ ይህ ጠቅላላ ጉባኤ መደረግ ያለበት ከምርጫ ቀደም ብሎ መሆኑም ነው የተቀመጠው። ይህንን በተመለከተ ቀድማችሁ ተገናኝታችሁ ይሄንን ችግር በጠቅላላ ጉባኤ ለመፍታት ምን ያህል ዝግጁነት አለ? በእኛ በኩል ፍላጎት አለን ለመገናኘትም ሌላኛውን ወገን የፈለገ ማህል ርቀት ሲሆን ተጉዘን ይህንን ጉዳይ እልባት እንዲያገኝ ከዛኛው ወገን ጋር ለመወያየት እና ወደዚህ ለመግባት ዝግጁ ነን። እንግዲህ ፈቃደኝነቱ አለ የለም የምለው ገና የምናየው ነው። ዋናው ነገር ግን እኛ ድርጅቱን የማዳን ነው። አሁን በእነ አቶ ዳውድ ኢብሳ ወገን የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ በቴ ኡርጌሳ በበኩላቸው ቦርዱ የደረሰበትን ውሳኔ አድንቀው ነገር ግን የወጣው መግለጫና በእጅ የደረሳቸው ደብዳቤ ጋር በይዘት ልዩነት አለ ሲሉ ቅሬታቸውን ገልጸዋል። የጠቅላላ ጉባኤ አዘገጃጀትም በተመለከተ ተከታዩንም ተናግረዋል። በደብዳቤ አሳውቀውናል፣ እናመሰግናለን። ስንከራከርም የነበረው በድርጅቱ የራሱ ውስጠ ደንብ አለው፣ የግጭትን ማፈታት ስነስርዓት አለው ቢሮችን እና ያለ ሕግ የታሰሩ አመራሮቻችን አሉ። የዚህ ጠቅላላ ጉባኤ አዘጋጅም ጭምር እነሱ እንደተፈቱልን የድርጅታችን ጽሕፈት ቤት ጉዳይ መፍትሄ እንዳገኘ እኛ በጥቂት ጊዜ ውስጥ ጥሪ ተደርጎ የምናሳውቀው ይሆናል። ምክንያቱም ጠቅላላ ጉባኤም የሚጠራበት የራሱ አካሄድ አለው። በኛ በእኛ በኩል በማንኛውም ሰዓት በኛ ድርጅት ያለውን ለራሳችን የምንፈልገው ስለሆነ ጠቅላላ ጉባኤ እናደርጋለን እናደራጃለን። አሁን የሚነሳው መጀመሪያ አንዱ ሌላኛውን የማገዱ የተፈጠረው በስራ አስፈጻሚ ኮሚቴ አባላቶች መካከል ነው። ሁለቱ ተገናኝተው ቢነጋገሩ ሌላኛው ችግር መፈታት ይችላል የሚሉ አሉ። ይህም በተመለከተ ተገናኝታችሁ ተቀራርባችሁ ለመነጋገር ያደረጋችሁት ሙከራ አለ? እኛ መጀመሪያም ቢሆን ባለው ህገ ደንብ ሄን የጠቀስኩትን አደደናል ለዛ እምቢተኝነት ያሳየው ያ ቡድን ነው። ከዛ ውጪ ከቦርዱ ውጪ የተ ሽማግሌዎች የመጫቱ ለማ መሪዎች የኦሳ የኦሮሞ ጥናት ማህበር መሪዎች ፕሬዝዳንት፣ እንደዚሁ ጉዳዩ ይመለከተናል የሚሉት አባገዳዎች ገዳዎች ሞክረዋል። ቱለማም አባገዳ ባሉበት ለማቀራረብ ጥረት አድርጓል። ይሄ ሁሉ አይ ቦርዱ ይፈታልናል እናንተን አይመለከታችሁም ብሎ እምቢ ያለው የአፈንጋጭ ቡድን ነው ማለት ነው። የኦሮሞ ነጻነት ግንባር የስነ ስርዓት እና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ፣ ፍላጎት ቢኖርም እንኳን ጠቅላላ ጉባኤ ለመጥራት የሚያስቸግሩ ጉዳዮች አሉ። እኛ እንደ ኮሚቴ በሁለቱ ች መካከል ስለአንዱ ችግር የሚፈለገውን ያህል ጥናት አድርገናል ዶኩመንት አድርገን ይዘናል የያዝነውን ዶኩመንት ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ እንዲሁም ለኦነግ ማዕከላዊ ምክር ቤት የምናቀርብ ይሆናል ከዚህ በተረፈ አሁን ጠቅላላ ጉባኤ ይጠራ ስለሚባለው በኦነግ ህገደንብ መሰረት ጠቅላላ ጉባኤውን መጥራት የሚችለው የኦነግ የማዕከላዊ ምክር ቤት አባላቶች ናቸው እነዚህ ወደ አርባ ስምንት አካባቢ የሚሆኑ ናቸው። ከነዚህ ውስጥ ደግሞ ጉባኤ ተሟልቷል የሚባለው ሁለት ሶስተኛው ሲገኝ ነው። ማለት እንግዲህ በትንሹ ሰላሳ ሁለት ሰው ሲገኝ ነው። አሁን ባለኝ መረጃ አብዛኞቹ እስር ቤት ነው ያሉት። ከዛም በተጨማሪ ደግሞ የኦነግ ማዕከላዊ ጽሕፈት ቤትም እዚህ ጉለሌ ላይ የሚገኘውም ከተዘጋ ሰንብተዋል። ያው እንደምታውቁት አገልግሎት እየሰጠ አይደለም። የዚህን አይነት ጠቅላላ ጉባኤ ለማዘጋጀት መጠነ ሰፊ ዝግጅት ነው የሚያስፈልገው። አሁን ኦነግ ይሄንን ለመጥራት በዛ አቋም ላይ ያለ አይመስለኝም። በመሰረቱ ይሄ ስልጣኑ የስራ አስፈጻሚ እና እንዳልኩት የኦነግ ማዕከላዊ ምክር ቤት አባል ነው። ምን ሊያደርጉ እንደሚችሉ እነሱ እንግዲህ ለወደፊቱ የሚወስኑትን አብረን ነው የምናየው። ስልጣን ጉባኤ የሚካሄዱ በየአምስት ዓመቱ ነው። በየአምስት ዓመቱ ሲካሄድም የማዕከላዊ ኮሚቴ አባላቶች ተሰብስበው በሚወስኑት ውሳኔ ላይ ተመርኩዞ ነው ነው የሚጠራው። እነሱም ቢሆን ከአስቸኳይ ስብሰባ ወይም የሕዝብ ጉባኤ ውሳኔ ይፈልጋል ተብሎ የሚገመት ነገር በምኖርበት ጊዜ ስብሰባ ሊጠሩ ይችላሉ። አሁን ያቶ ሊወስኑ የሚያስችላቸው ሁኔታ ላይ እያየን አይደለምና ያ ከባድ ያለ ነገር ይመስለኛል። የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ላይ ካሰፈራቸው ዝርዝር ጉዳዮች አንዱ የፓርቲው አመራር ቀውስ ውስጥ እንደገባ እና ለአባላቶቹ አመራር መስጠት የማይችልበት ሁኔታ ላይ በመገንዘብ ሁለቱም ቡድን ያቀረቧቸውን እገዳዎች ህጋዊ እንዳልሆኑ በመወሰን የሁለቱም ወገን በነበራቸው ህጋዊ ኃላፊነት ላይ እንደሚቆዩ መበየኑን ቦርዱ አስታውቋል። ቦርዱ ችግሩን ለመፍታት የሚያስቸግራቸው ሂደቶች ውስጥ ሁሉ በሁለቱም ወገኖች አስተዳደራዊ ጉዳዮችን የሚመለከቱ ማመልከቻዎችን መቅረብ መቀጠላቸውንም ጠቁሟል። የመጨረሻው ማሳሰቢያ አዘል ውሳኔም ጠቅላላ ጉባኤ በማካሄድ ፓርቲው ችግሩን እንዲፈታ ለማድረግ የድርጅቱ አባላት የተለያዩ መዋቅሮችና አመራሮች ድርሻ ከፍተኛ መሆኑን ነው ያተኮረበት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።